ሳይንስና ሕይወት አዘጋጅና አቅራቢ ሶሎሞን አባተ። የዓለም በተለይ በማደግ ላይ ላሉ ሀገሮች ከዘመናችን እጅግ የከበዱ ፈተናዎች አንዱ የአየር ንብረት ለውጥ ጉዳይ የመጪው የፕሬዚደንት ባራክ ኦባማ አስተዳደር አጀንዳ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በድጋሚ ከተመረጡ ወዲህም ሆነ ላለፉት ስምንት ወራት የመጀመሪያ የሆነ ሰፊ ጋዜጣዊ መግለጫ ትናንት በዋይት ሀውስ ለተገኙ ጋዜጠኞች ሰጥተዋል። በመግለጫው ወቅት ከተነሱ ጥያቄዎች መካከል አንዱ የተፈጥሮ አካባቢንና የአየር ንብረት ለውጥን የሚመለከት ነበር። እንዲያውም ፕሬዚደንቱ ለድጋሚ ምርጫ እየተፎካከሩ በነበሩበት ወቅት የድጋፍ ድምፃቸውን ለእርሳቸው የሰጡት በቅርቡ የተከሰተው የውቅያኖስ ማዕበል ሀሪኬን ሳንዲ ክፉኛ የመታት የኒውዮርክ ከተማ ከንቲባ ማይክል ብሎምበርግ ገለልተኛ ፖለቲከኛ ናቸው። ኦባማን እንዲደግፉ ካደረጓቸው ነገሮች አንዱ ለተፈጥሮ አካባቢና የአየር ንብረት ለውጥ ጉዳይ ትኩረት ይሰጣሉ ብለው የሚያምኑት ሚስተር ኦባማን መሆኑን ገልጸው ነበር። አካባቢውን በብርቱ የመታው ማዕበልም የዚሁ የአየር ንብረት ለውጥ ውጤት ነው የሚል ሀሳብ እንዳላቸውም ተናግረዋል። ብሎምበርግ እና ፕሬዚደንቱ በሁለተኛው ዘመናቸው በእውን ለአየር ንብረት ለውጥ ጉዳይ የሚጠበቅባቸውን ትኩረት ይሰጡ ይሆን? በእርግጥ አሉ ፕሬዚደንቱ ሲመልሱ፣ ሁሉንም የአየር ጠባይ ክስተት የአየር ንብረት ለውጥ ውጤት ነው ብሎ መደምደም አይቻልም። ሆኖም የምናውቀው ነገር ግን የዓለም የሙቀት መጠን ከአምስት ዓመት በፊት እንገምት ከነበረው በፈጠነ ሁኔታ እየጨመረ ነው። የሰሜን ዋልታው የአርክቲክ የበረዶ ግግር የዛሬ አምስት ዓመት እንኳ እንገምት ከነበረው በበለጠ ፍጥነት እየቀለጠ ነው። በዚህ በሰሜን አሜሪካና በመላው ዓለምም ብርቱ የሆኑ የአየር ጠባይ መለዋወጥ ሁኔታዎች እየተከሰቱ መሆኑን እናውቃለን። በዚህ መለዋወጥ ውስጥ የሰው ልጅ ተግባር ያለው ተጽዕኖ አነስተኛ ነው ወይም ምንም የለውም ብለው የሚያምኑ ብዙ ሰዎች በፖለቲካው ዓለም አልፎ አልፎም በምርምርም ውስጥ ያሉአሉ። ፕሬዚደንት ኦባማ ግን I am a firm believer that climate change is real, that it is impacted by uh, human behavior and carbon emissions. <speaking in foreign language> በሰው ምግባርና በካርበን ጋዝ ወደ አየር መለቀቅ ምክንያት ነው። እናም የወደፊት ትውልዶችም ስለዚህ ጉዳይ አንዳች መላ መፍጠር አለባቸው ብዬ የማምን ነኝ። ፕሬዚደንት ኦባማ በመጀመሪያው የሥልጣን ዘመናቸው ነዳጅ ቆጣቢ የሆኑ ቀላልና ከባድ ተሽከርካሪዎችን በማምረት ላይ አተኩረው እንደነበረ አመልክተው፣ ያ ተግባር ታዲያ ብዙ አማቂ ጋዞችን ከአየር ውስጥ እንደሚያስቀር ጠቁመዋል። የንጹሕ ኢነርጂ ምርትንም በእጥፍ ማሳደጋቸውን ተናግረዋል። ይህ ደግሞ የድፍድፍ ዘይትን ለኃይል ምንጭነት መጠቀም እንደሚቀንስም ገልጸዋል። የመሳሰሉ ሙቀት አማቂ ጋዞችን ወደ አካባቢው አየር ውስጥ ከመግባት የሚያስቀሩ የአዳዲስ ፈጠራ ውጤቶችን መጠቀም እንደሚቀጥሉ ፕሬዚደንቱ አስረድተው እስካሁንም ቢሆን የሚጠበቀውን ያህል ያለማድረጋቸውን አምነዋል። በመሆኑም በመጪዎቹ ሳምንታትና ወራት ከሳይንቲስቶች፣ ከኢንጂነሮችና ከተመረጡ ባለስልጣናት ጋር እንደሚመክሩና ከዚህ የበለጠ ምን ማድረግ እንደሚችሉ የአጭር ጊዜ ለውጥ ማምጣት በሚቻልባቸው ሁኔታዎች ላይ መላ እንደሚሹም አመልክተዋል። ለተራዘመ ጊዜም የተጨበጡ ውጤቶችን ሊያስገኙ የሚችሉ ስራዎችን ለማከናወን የሚያስችሉ ቶችን በመላ ሀገሪቱ እንደሚያደርጉ ቃል ገብተዋል። ይህ ጉዳይ ለሚቀጥለው ትውልድ ቢተላለፍ እጅግ ውድና የሚያምም መዘዝ እንደሚኖረው እንደሚያምኑም እንደሚገነዘቡም ገልጸዋል። ፕሬዚደንቱ በአሁኑ ጊዜ ዲሞክራቶቹም የሆኑ ሪፐብሊካኑ ፖለቲከኞች አሁን ለማድረግ የሚያስቡት ነገር ምን ሊሆን እንደሚችል ገና እንደማያውቁ የገለጹት ኦባማ ይህ የአንዱ ወይም የሌላው ፓርቲ ጉዳይ አለመሆኑን አመልክተዋል። በዓለም ውስጥ በጉዳዩ ላይ አካባቢያዊ ልዩነቶች እንዳሉ አስታውቀዋል። ለዚህ የአየር ንብረት ለውጥ ጉዳይ የረባ ውጤት ለማስጨበጥ አንዳንድ ጠንካራ የፖለቲካ ውሳኔዎችን መስጠትን እንደሚጠይቅ ፕሬዚደንቱ ተናግረዋል። አሁን ግን የአሜሪካ ህዝብ ሌላ Understandably, I think the American people right now have been so focused and will continue to be focused on our economy and jobs and growth yeah, that. America has በኢኮኖሚያችን በሥራ ፈጠራና በእድገት ጉዳዮች ላይ ነው። ሥራና እድገትን ወደ ጎን አድርገን በአየር ንብረት ጉዳይ ላይ ብቻ እናተኩር ቢባል ማንም የሚቀበለን የሚደግፈን አይመስለኝም። እርሳቸው በግላቸው የሥራ ፈጠራን፣ እድገትን፣ ማበረታታትን ጉዳይና በዚህ የአየር ንብረት ለውጥ ላይም ጠንከር ያለ ውጤት ለማስመዝገብ በርትተው እንደሚሰሩ በዚህም የአሜሪካ ሕዝብ እንደሚደግፋቸው እምነት እንዳላቸው ተናግረዋል። ለጋሾች የፓርቲዎቹ እና ሌሎችም አካላት በመጪዎቹ ጊዜያት አብረዋቸው እንዲሰሩ ፕሬዚደንት ኦባማ ደግመው ጥሪ አሰምተዋል።